ታው ብሂል ትጉህ እግዚአብሔር ታው ለተቅረብ ስእለትየ ሃብየከ እግዚኦ ወበከመ ቃልከ አለብወኒ ትብጻሕ አስተብቆትየ ቅድሜከ እግዚኦ ወበከመ ቃልከ አድህነኒ ጐስዐ ከናፈርየ ስብሃቲከ ስመምህር ከኒ ኵነኔከ ነበበ ልሳንየ ቃለከ እስመ ጽድቅ ኩሉ ትእዛዝከ ይኩነኒ የማንከ ከመያድህነኒ እስመ ትእዛዘከ አፍቀርኩ አፍቀርኩ አድህንወተከ እግዚኦ ወህግከሰ ከሰ ተማሃርየ ውእቱ ተህየወኒ ነፍስየ ወእሰብህከ ወይርድ አኒ ኩነን ዚአከ ተረሳእኩ ከመበግእ ዘተገድፈ فالصلاه قولها كاسمها تزعزع كايرا سايكو ساعات العا وولد قدوس الدوس لا